ሀገርኛ፣ ሪፖርት ኢትዮጵያ የአስራ ሁለት ባለኮከብ ሆቴሎችን ደረጃ ቀም በአዲስ አበባ 12 ባለኮከብ ሆቴሎች ስራ ማቆማቸውንና የኮከብ ደረጃቸው መነጠቁን ቱሪዝም ሚኒስቴር አስታውቋል። አደረግኩት ባለው የዳግም ደረጃ ምዘና በተለያዩ ምክንያት አገልግሎት የማይሰጡ ሆቴሎች መኖራቸውን አረጋግጫለሁ ያለው ቱሪዝም ሚኒስቴር፣ በዚሁ መሰረትም አገልግሎት እየሰጡ ባለመሆናቸውና የኮከብ ደረጃቸው የአገልግሎት ዘመን ያበቃ በመሆኑ ካለፈው ሳምንት ጀምሮ የ12 ሆቴሎች የኮከብ ደረጃቸው መነጠቁን አስታውቋል። በ2017 ዓመተ ምህረት አከናወንኩት ባለው ምዘና በአዲስ አበባ ከተማ የሚገኙ ዘጠና ሁለት ሆቴሎች ላይ የዳግም ኮከብ ደረጃን መዝኛለሁ ብሏል። በዚሁ መሰረትም ከተመዘኑት ሆቴሎች መካከል አስገዳጅ የእሳት አደጋ መስፈርት ያሟሉት ሆቴሎችን ውጤታቸውን ይፋ አድርጓል። በአጠቃላይ የአርባ ሆቴሎች ውጤት ይፋ የተደረገ ሲሆን በዚህ ሂደትም ከዚህ ቀደም በአዲስ አበባ የባለ አምስት ኮከብ ደረጃን ከያዙት ሆቴሎች በተጨማሪ ሶስት ሆቴሎች የባለ አምስት ኮከብ ደረጃ አግኝተዋል። ውጤታቸው ይፋ የተደረገላቸው ሆቴሎች በህጉ መሰረት የኮከብ ደረጃቸው ለሶስት ዓመታት የሚያገለግል ቢሆንም ሚኒስቴር መስሪያ ቤቱ ባለኝ አሰራር መሰረት በየጊዜው በማደርገው ድንገተኛና መደበኛ ክትትልና ቁጥጥር ከደረጃቸው በታች አገልግሎት መስጠታቸውን ካረጋገጥኩ በማንኛውም ጊዜ የኮከብ ደረጃቸውን ልነጥቅ እችላለሁ ብሏል። የኢትዮጵያ ንግድ ባንክ አልተዘረፍኩም፣ ግን የዝርፊያ ሙከራ ተደርጎብኛል አላለም። ሰሞኑን በተለያዩ የማህበራዊ ሚዲያዎች በኢትዮጵያ ንግድ ባንክ ውስጥ የነበረ ከሰባት ነጥብ ሰባት ቢሊዮን ብር በላይ መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን የሚገልጹ መረጃዎች በስፋት ሲሰራጩ ነበር። ከወደ ባህር ማዶ የተሰራጩት እነዚህ መረጃዎች ዘራፊዎቹ እንዳልተያዙ በዚህ ላይም የተሳተፉ አካላት እያንዳንዳቸው ከ50 ሚሊዮን ብር በላይ እንዲደርሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው ሲወራ ነበር። ነገር ግን የኢትዮጵያ ንግድ ባንክ ይህ ፍጹም ውሸት ነው፣ ምንም የተዘረፍኩት ገንዘብ የለም ብሏል። በማከልም ይልቁንም ጉዳዩ ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ ነው ሲል ማስተባበያ ሰጥቷል። ባንኩ የመዘረፍ ሙከራ በተደረገብኝ በጥቂት ደቂቃዎች ውስጥ ቁጥጥር አድርግ ያለው አጠራጣሪ ግብይት መፈጸሙን ስለደረስኩበትም ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ አክሽፌዋለሁ ብሏል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም። የገንዘብ ዝርፊያው ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲል መግለጫ ሰጥቷል። የአፍሪካ ልማት ባንክ በተያዘው የአውሮፓውያኑ ዓመት የኢትዮጵያ ኢኮኖሚ በሰባት በመቶ ያድጋል ብሎ እንደሚጠብቅ ሰሞኑን ባወጣው ሪፖርት አስታወቅም። ከኢትዮጵያ በተጨማሪ በዚህ ዓመት ኢኮኖሚያቸው በሰባት በመቶ ያድጋል ብሎ የተነበያቸው ሴኔጋል፣ ሩዋንዳ እና ኒጀር እንደሆኑ ባንኩ ጠቅሷል። ባንኩ የሰባት በመቶ የኢኮኖሚ እድገት ላይ መድረስ ለድህነት ቅነሳና መዋቅራዊ ሽግግር አስፈላጊና ወሳኝ ምዕራፍ ነው ሲልም ገልጿል። አፍሪካ ቀጠና በ5.9 በመቶ እድገት ከአህጉሪቱ ቀዳሚነቱን ይይዛል ያለው ሪፖርቱ፣ ይህም የሚሆነው ኢትዮጵያ፣ ሩዋንዳና ና ታንዛኒያ ከፍተኛ የኢኮኖሚ እድገት ያስመዘግባሉ ተብሎ ስለሚጠበቅ ነው ብሏል። የአፍሪካ ልማት ባንክ ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በአስር እጥፍ ሊያድግ ነው ተባለም። የተዘጋጀው ረቂቅ ማሻሻያ የሚጸድቀው ከባለድርሻ አካላት ጋር ውይይት ከተደረገ በኋላ ነውም ተብሏል። የኢትዮጵያ ቡናና ሻይ ባለስልጣን ለቡና ላኪነት የአክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ አቅርቧል። እንዲሻሻል በቀረበው የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት ከዚህ ቀደም የአክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት ለማግኘት 1.5 ሚሊዮን ብር ያስፈልግ ነበር። አሁን በአዲሱ መመሪያ መሰረት 15 ሚሊዮን ብር ከፍ እንዲል ተደርጓል። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚሰጠው የግል አመልካች ከሆነ ለስራው የሚያስፈልግ መነሻ ካፒታል አንድ ሚሊዮን ብር፣ የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ ከሚመለከተው ባንክ የተረጋገጠ ሰነድ ማቅረብ ከቻለ ነውም ተብሏል። መመሪያውን በሚመለከት ውይይት ማድረጋቸውንና ከዚህ ቀደም የነበረውን የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ 02 ህዝባር 2012 ማሻሻያ እንዲደረግበት ሲጠይቁ መቆየታቸውን የኢትዮጵያ ብሔራዊ ቡና ማህበር ፕሬዚዳንት ዶክተር ሁሴን አምቦ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። አንድ ኮንቴነር ቡና ወደ ውጭ ለመላክ እስከ 20 ሚሊዮን ብር እንደሚያስፈልግ የገለጹ ፕሬዚዳንቱ በተደረገው ማሻሻያ 15 ሚሊዮን ብር መሆኑ ተገቢ ነው ብለዋል። የመነሻ ካፒታሉን ከፍ ማድረግ ካልተቻለ በፊት በነበረው መነሻ ካፒታል ማንም ገብቶ የሚጫወትበት ዘርፍ እየሆነ ነው በማለት ጥያቄ ስናቀርብ ቆይተናል ብለዋል ፕሬዚዳንቱም። ከካፒታል በተጨማሪ ስለ ቡና ምንም አይነት እውቀት የሌላቸውና በቡና ግብይት ውስጥ የሌሉ በእርሳቸው አባባል መንገደኞች ካፒታል ስላላቸው የቡና ላኪነት ፈቃድ በማውጣትና በማከራየት ወንጀል እየሰሩ ነው ብለዋል። ለዚህም ከፍተኛ የሆነ ቁጥጥር ማድረግ እንደሚያስፈልግ ተናግረዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለኢትዮጵያ ከሚሰጠው ብድር ውስጥ 260 ሚሊዮን ዶላር ሊለቅ ነው ተባለም። ኢትዮጵያና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመ የብድር አቅርቦት ሶስተኛው ዙር ግምገማ ላይ ከስምምነት መድረሳቸው ተገልጿል። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፉ ተቋም ከሚበደረው 3.4 ቢሊዮን ዶላር ውስጥ 260 ሚሊዮን ዶላሩ ይለቀቅለታል ተብሏል። የአይኤምኤፍ ቦርድ ግምገማውን ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ይደርሳል ይደርሳል ተብሎ ይጠበቃል። ይህንንም ባለፈው አርብ ግንቦት 222017 ዓም ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረውን የአይኤምኤፍ ባለሙያዎች ቡድን የመሩት አልቫሮ ፒሪስ ናቸው። መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ መንግስት 34 ቢሊዮን ዶላር የሚያበድርበት መርሃ ግብር ተግባራዊ የሆነው ባለፈው ሐምሌ 2016 ዓ.ም ነበር። በኤምፖክስ ወይም የዝንጀሮ ፈንጣጣ በሽታ የመጀመሪያ ሞት መመዝገቡን ጤና ሚኒስቴር አስታወቅም። በኢትዮጵያ የኤምፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ ሰሞኑን የመጀመሪያው ሞት መመዝገቡን ሚኒስቴሩ ይፋ አድርጓል። ይህ መረጃ እስከተጠናቀረበት ጊዜ ድረስ 15 የላቦራቶሪ ምርመራ ተካሂዶ ስድስት ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት አልፏልም ተብሏል። ከቀናት በፊት በኢትዮጵያ የመጀመሪያ የኤምፖክስ ተጠቂ በሞያሌ ከተማ መገኘቱ ይፋ መደረጉ ይታወሳል። በእነ አቶ ጌታቸው ረዳ የተመሰረተው ዴሞክራሲያዊ ስምረት ትግራይ ፓርቲ ስምረት በቀጣዮቹ ሳምንታት በትግራይ ክልል የምስረታ ጉባኤውን ማካሄድ እንደሚጀምር አስታወቅም። ሰሞኑን የፓርቲውን ይፋዊ ስራ መጀመር አስመልክቶ መግለጫ የሰጠው ፓርቲው በትግራይ ክልል እስካሁን ያልተሄደበትን ሰላማዊ የለውጥ መንገድ ለማስጀመር የትግራይ ክልልን ወጣት በይበልጥ ያካተተ ፓርቲ አቋቁመናል ብሏል። ጉባኤ እስኪደረግ ድረስ ፓርቲውን በሊቀመንበርነት እየመሩ ያሉት አቶ ጌታቸው ረዳ ባጋጠማቸው የጤና እክል መግለጫውን ለመስጠት ባይችሉም የፓርቲው የኮሚኒኬሽን ኃላፊ አቶ ረዳኢ ሀለፎም የፓርቲውን ቀጣይ አካሄድና ዓላማውን አስረድተው ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። በመግለጫውም የትግራይ ክልልን አሁናዊ ሁኔታና ክልሉን ከገባበት ውጥረት ለማላቀቅ ፓርቲያቸው ከፍተኛ ሰላማዊ ትግል ለማካሄድ መዘጋጀቱን አስታውቀዋል። በክልሉ ያለው የጸጥታ ሁኔታ ብሎም እርሳቸው የድሮው ህወሃት ሲሉ የጠሩ ቸው እነ ዶክተር ደብረጽዮን ቡድን አመራሮች እና አዲስ ፓርቲ በመሰረቱት ቀደምት የህወሀት አባላት መካከል ባለው ውጥረት ምክንያት ጉባኤ ለማካሄድ እና አባላትን ለመመልመል ምን ያህል አስተማማኝ ሁኔታ አለ የሚል ጥያቄ ተነስቶላቸው የነበሩት የኮሚኒኬሽን ኃላፊው ሰላማዊ ትግል ለመታገል ተዘጋጅተናል የትግራይ ክልል ህዝብ የቀረው አማራጭም እሱ ብቻ ነው ሲሉ ለጋዜጠኞች ምላሽ ሰጥተዋል። 49 ኢትዮጵያውያን በአውሮፓ ዩኒቨርሲቲዎች ነፃ የትምህርት ዕድል አገኙም። በኢትዮጵያ የአውሮፓ ሕብረት እንዳስታወቀው 49 ኢትዮጵያውያን የሁለተኛ ዲግሪ ስኮላርሽፕ ዕድል አግኝተዋል። ኢትዮጵያውያኑ በ14 የአውሮፓ ሀገራት ዩኒቨርሲቲዎች ነው የሁለተኛ ዲግሪ ትምህርታቸውን የሚከታተሉት ተብሏል። ተማሪዎቹ ከመጪው 2026 እንደ አውሮፓውያኑ ዘመን አቆጣጠር ጀምሮ ትምህርታቸውን መከታተል ይጀምራሉም ተብሏል። ኢራስመስ የተሰኘው የአውሮፓ ስኮላርሽፕ ለአፍሪካውያን ከሚሰጡ የነፃ የትምህርት እድሎች መካከል አንዱ ነው። ከ2010 ጀምሮ 650 ኢትዮጵያውያን ኢራስመስ የሚባለውን የአውሮፓ ህብረት ስኮላርሽፕ እድል ተጠቃሚ ሆነዋል ብሏል የአውሮፓ ህብረትም። መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠና ሊሰጥ ነው። ለአርባ አምስት ዓመታት ሲጠየቅ ነበር የተባለው መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠና በቅርቡ መሰጠት ይጀምራል ሲል የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈ እንደተናገሩት በሀገር ደረጃ መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠናና የማሽከርከር ፈቃድ ጥያቄ ሲቀርብ የነበረው ለአርባ አምስት ዓመታት መሆኑን አስታውሰዋል። መስማት ለተሳናቸው ዜጎች የሚፈቅድ የህግ ማዕቀፍ ባለመኖሩ ጥያቄያቸው ምላሽ ሳይሰጠው መቆየቱንና ከአምስት ዓመት በፊት በፌዴራል ትራንስፖርትና ሎጂስቲክስ ሚኒስቴር በኩል የህግ ማዕቀፍ እንደወጣለት ኃላፊው ተናግረዋል። ሆኖም የህግ ማዕቀፉ ቢወጣም ትኩረት ሳያገኝ በመቆየቱ የትኛውም ክልል ተግባራዊ ማድረግ ሳይጀምር መቅረቱን፣ አሁን ግን በአዲስ አበባ ከተማ ደረጃ ሊጀመር መሆኑን ተናግረዋል። የትኛውም ማሰልጠኛ ተቋም መስፈርቱን እስካሟላ ድረስ ማሰልጠን እንዲችል ይፈቀድለታል ሲሉም ኃላፊው አክለው ገልጸዋል። ሀገርኛ ሪፖርት